የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ መጋቢት 14 2013 ዓ ም ዝግጅታችን ጀመረ። የኢትዮጵያን ድንበር ተሻግሮ ኢትዮጵያ ውስጥ እንቅስቃሴ እያደረገ በእኛ ሕዝብ ላይ በጥፋት በሚገለጽ በማንኛውም መንገድ የሚያደርጋቸውን ጥፋቶች አንቀበልም። ይህን የማንቀበለው የኤርትራ ስለሆን አይደለም፣ የእኛ ወታደርንም አንቀበልም። ዘመቻው በግልጽ ከተለዩ ጠላቶቻችን ጋር ነው እንጂ ከህዝባችን ጋር አይደለም። ጠቅላይ ሚኒስትር አብይ አህመድ ዛሬ በህዝብ ተወካዮች ምክር ቤት ካሰሙት ንግግር እየተቀነጨበን የሰማችሁት። የምክር ቤቱን ውሎ በተመለከተ ዘገባለን። በሰሜን ሸዋ ዞን አጣዬ ከተማ የተጀመረውን ጥቃትና ግጭት የተመለከተም ዘገባ እናስደምጣችኋለን። በኢትዮጵያ የአሜሪካ አምባሳደር ጊታ ፔሲና ሌሎች የኤምባሲው አባላት ወደ ትግራይ ክልል ተጉዘው ከክልሉ ጊዜያዊ አስተዳደር ጋር ተወያይተዋል። እነዚህንና ሌሎች ዘገባዎችን በምሽቱ ቅንብር ነበር እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሐሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሐሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ስትልኝ እንደምናመሻችሁ አድማጮች ዜናውን የማሰማችሁ ቆንጂት ታየ ነኝ። ጠቅላይ ሚኒስትር አብይ አህመድ የኤርትራ ወታደሮች ድንበር ተሻግረው ትግራይ ክልል እንደሚገኙ ለመጀመሪያ ጊዜ በይፋ ተናግረዋል። የኤርትራ መንግስት ኢትዮጵያ ውስጥ ያሉ ወታደሮቹን ለማስወጣት የብሔራዊ ደህንነት ስጋት አለብኝ ማለቱንም ጠቅላይ ሚኒስትሩ ገልጸዋል። ማናቸውም ወንጀል የፈጸመ ወታደር ተጠያቂ ይሆናል ሲሉም አክለው ተናግረዋል። ኢትዮጵያ ውስጥ ይፈጸማሉ ስለሚባሉ ጥፋቶች የተዛቡና ኢ-ፍትሐዊ አመለካከቶች እንዳሉም ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ያደረጉትን ንግግር የተመለከተ ዘገባ በምሽቱ አብይ ርዕስ ይቀርባል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ጌታ ፓሲ ወደ ትግራይ ክልል በትናንትናው ዕለት ተጉዘው ጉብኝት አድርገዋል። አምባሳደሯ በጉብኝታቸው ከክልሉ ጊዜያዊ አስተዳደር ከተቃዋሚ የፖለቲካ ፓርቲዎችና ከእርዳታ ሰጪ ድርጅቶች ኃላፊዎች ጋር መወያየታቸውን የዩናይትድ ስቴትስ ኤምባሲ አስታውቋል። ሙልጌታ አጽብሃ ከመቀሌ አጭር ዘገባ አስተላልፏል። አዲሷ የአሜሪካ አምባሳደር ጌታ ፋሲ በመቀለ ከተማ ተገኝተው በትናንትና ሁለት በአካሄዱት ጉብኝት ከክልሉ ጊዜያዊ አስተዳደር ሥራ አስፈጻሚ ዶክተር ሙሉ ነጋ ጋር ተገናኝተው ውይይት ማካሄዳቸው የአሜሪካ ኤምባሲ ያወጣው መረጃ ያሳያል። በክልሉ በጦርነት ምክንያት የደረሰው የሰብአዊ ቀውስ አሁንም ያለበት ሁኔታ ማብራሪያ እንደተሰጣቸው ተገልጿል። አምባሳደሯ ለትግራይ ክልል የሰብአዊ እርዳታ አሜሪካ ሀምሳ ሁለት ሚሊዮን ዶላር ያደረገችው ድጋፍ ዳቅመኛ ገልጸዋል። አምባሳደር ታሲ በጦርነቱ ምክንያት በክልሉ ውስጥ ተፈናቅለው የሚገኙ ዜጎችም በመቀለ ከተማ ጎብኝተዋል። በዩኤስኤ የሚደረግ ድጋፍ ስራም አምባሳደሯ አይተዋል። ከሲቪል ማህበረሰብ ተቋማት ጋር ባደረጉት ውይይት በክልሉ የሲቪል ማህበረሰብ ሥራዎች መልሶ ማቋቋም ስራ አሜሪካ እንደምታግዝ ማረጋግጧል። በክልሉ ከሚገኙ የተቃዋሚ ፓርቲ አመራሮች ጋርም በወቅታዊ ጉዳይ ያላቸው እይታ ለማወቅ ውይይት ማካሄዳቸው ተገልጿል። ፓርቲ በቅርቡ ከሌሎች ሀገር አምባሳደሮች ጋር በመምጣት በመቀለ ከተማ ተገኝተው ጊዜያዊ አስተዳደር አመራሮች ጋር ውይይት አካሂደው ነበር። በትናንትና ሁለትም ከአሜሪካ ኤምባሲ ስራ አመራሮች ጋር ያደረጉት ውይይት አስመልክቶ ከክልሉ ጊዜያዊ አስተዳደር ተጨማሪ መረጃ ለማግኘት ያደረግኩት ኮስ ለጊዜው አልተሳካም። ለአሜሪካ ድምጽ እንዲ አጽሃ መቀለም ሙልጌታ ጽብሃን ለዘገባው አመሰግናለሁ። የአውሮፓ ህብረት በኤርትራ የሀገር ውስጥ ጉዳይ መስሪያ ቤት ላይ የጣለውን ማዕቀብ የኤርትራ መንግስት አውግዞታል። ብርሃነ በርሀ ከአስመራ ተከታዩን ዘገባ አስተላልፏል። የአውሮፓ ህብረት የሚኒስትሮች ምክር ቤት በኤርትራ ላይ ያሳለፈው ውሳኔ መሰረት የለሽና አንቃፊ ውሳኔ ነው ሲል የኤርትራ መንግስት አጥብቆ ተቃውሞታል። ይህ በኤርትራ ብሔራዊ ደህንነት ጽሕፈት ቤት ላይ ያነጣጠረው የአውሮፓ ህብረት ውሳኔ ለሌላ ድብቅ ዓላማና አጀንዳ ተብሎ የተፈበረከ ክስ እንደሆነ በመጥቀስ አውሮፓዊ ህብረት ይህን ውሳኔ ለማሳለፍ ህጋዊና ሞራላዊ ስልጣን የለውም ሲል የኤርትራ ውጭ ጉዳይ ሚኒስቴር ውሳኔውን ተቃውሞታል። በመግለጫው የሞተ የወያኔ ጁንታ ተብሎ የተጠቀሰውን ህወሀትን ለማዳን ይሁን ወደ ስልጣን ለመመለስ የአፍሪቃ ቀንድ የተጋረጡበትን ፈተናዎች ለመግጠምና አጠቃላይና ዘላቂ ትብብርን ለማራመድ እያካሄደ ያለውን ከፍተኛ ጥረት ለማዳከም በእልህ ሲሰራ ቆይተዋል ሲል የኤርትራ የውጭ ጉዳይ ሚኒስቴር በመግለጫው የአውሮፓ ህብረትን ከሷል። መግለጫው አያይዞም የአውሮጳ ህብረት በኢትዮጵያና ኤርትራ መካከል እንቅፋት ለመፍጠር ኤርትራን ዓላማ ያደረገ ከንቱ ሲል የገለጸው ሙከራዎችን ሲያካሄድ መቆየቱን መግለጫው ጠቅሷል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። ለኢትዮጵያ የኮቪድ-19 ዜና ስናልፍ ከጤና ጥበቃ ሚኒስቴር ዕለታዊ የወረርሽኙ ይዞታ መረጃ ባገኘ ነው መሰረት በትናንትና ዕለት 6922 ሰዎች ተመርምረው 1537 ሰዎች ላይ ኮሮና ቫይረስ መገኘታቸውን ያመለክታል። በትናንትና ዕለት በኮቪድ-19 ሳቢያ በሀገሪቱ የ15 ሰዎች ሕይወት ማለፉንም የሚኒስቴሩ መረጃ ያመለክታል። በኮቪድ ምክንያት እስካሁን ለህልፈት የተዳረጉት ሕሙማን ቁጥር በድምሩ 2674 መድረሱን በጠቅላላው ለቫይረሱ መጋለጣቸው በምርመራ የታወቀላቸው ሰዎች ደግሞ አንድ መቶ ሰማኒያ ስምንት ሺ ዘጠኝ መቶ ሁለት ደርሰዋል። ከዚያ ውስጥ 37655ቱ አሁንም ቫይረሱ እንዳለባቸውና አንድ መቶ አርባ ስምንት ሺ አምስት መቶ ሰባ አንዱ ያገገሙ መሆናቸውን መረጃው ጨምሮ አመልክቷል። ኮንጎ ሪፐብሊክ ውስጥ እሁድ ዕለት ከተካሄደው ምርጫ በከፊል ይፋ የሆነ ውጤት እንደሚያሳየው ፕሬዝደንቱ ዴኒስ ሳሶን ጉዌሶ ለአራተኛ የስልጣን ዘመን ሊያሸንፉ ሳይሆን አይቀርም። የፕሬዝደንቱ ዋናው ተፎካካሪ የነበሩት ጊ ብሪ ፓርፌኮሌላ በኮቪድ-19 ምክንያት በምርጫው ዋዜማ ሕይወታቸው ማለፉ ይታወሳል። ፕሬዝደንታዊ ምርጫው በእርጋታና በሰላማዊ መንገድ በመከናወኑ እንኳን ደስ ያላችሁ ሲሉ የአፍሪካ ህብረቱ ታዛቢ ቡድን መሪ ዴልየታ መሐመድ የደስታ መግለጫ አስተላልፈዋል። ምርጫው በሰላም መጠናቀቁ የኮንጎ ሪፐብሊክን የዲሞክራሲ ክንዋኔዎች ያጠናክራል ሲሉም አክለዋል። ናይጄሪያ ውስጥ የተጠለፉ ተማሪዎች እንዲለቀቁ ለመጠየቅ ሰልፍ የወጡ ተቃዋሚዎች ትናንትና ወደ ሰሜናዊዋ ካዱና ከተማ የሚያስገባውን አውራ ጎዳና ዘግተው ድምፃቸውን ሲያሰሙ ውለዋል። የሀገሪቱ የጦር ኃይል ከአስር ቀናት በፊት የተጠለፉ 180 ተማሪዎችና የትምህርት ቤት ሰራተኞችን አስለቅቋል። ሆኖም አሁንም ታጣቂዎች ቁጥጥር ስር ያሉ 39 ተማሪዎች ስላሉ እነሱን አስለቅቁ ብለው ነው ሰልፍ የወጡት። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ያሏትን አጋርነቶች ከኔቶ ሸሪኮቿ ጋር ላላት አጋርነት ዋናውን ቅድሚያ ሰጥታ መልሳ ለመገንባት የምትፈልግ መሆኑን የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን ተናግረዋል። የውጭ ጉዳይ ሚኒስትር ብሊንከን ብረሰልስ ላይ ከኔቶ ማለት ከሰሜን አትላንቲክ ቃል ኪዳን ድርጅት ዋና ጸሐፊ ስቶልትንበርግ ጋር ሆነው ለጋዜጠኞች በሰጡት ቃል የባይደን አስተዳደር ለኔቶ አጋርነቱ ባለው ቁርጠኝነት በጽናት ቆመዋል ብለዋል። ከዚያም የውጭ ጉዳይ ሚኒስትሩና የኔቶ ዋና ጸሐፊው ወደ ሚኒስትሮች ጉባኤ ከማቅናታቸው አስቀድመው ውይይት አካሂደዋል። ስቶልተንበርግ በሰጡት ቃል የአዲሱን የዩናይትድ ስቴትስ አስተዳደር አቀራረብ በደስታ ተቀብለነዋል ብለው ለአትላንቲክ ተሻጋሪ ግንኙነቶች መጀመር ልዩ እድል የሚፈጥር ነው ብለውታል። በዩናይትድ ስቴትስ በትናንትናው ምሽት ኮሎራዶ ክፍለ ግዛት ቦልደር ከተማ በሚገኝ የምግብና ሸቀጣሸቀጥ መደብር ውስጥ በተተኮሰ ጥይት አስር ሰው መገደሉን ፖሊስ አስታውቋል። የቦልደር ከተማ ፖሊስ አዛዥ ማሪስ ሄሮልድ ትናንት ማታ ለጋዜጠኞች በሰጡት ቃል ከተገደሉት መካከል አንደኛው በመደብሩ ጥይት የሚተኩስ ሰው አለ የሚሉ ሪፖርቶች በወጡበት ጊዜ መጀመሪያ በስፍራው የደረሰው ፖሊስ ኤሪክ ታሊ መሆኑን ገልጸዋል። የጀግንነት ተግባር ፈጽሞ ያለፈ ሲሉም ሟቹን ፖሊስ አወድሰውታል። ጥቃቱን በመፈጸም የተጠረጠረ አንድ ሰው በቁጥጥር ስር መዋሉን የገለጹት የፖሊስ አዛዡ ምርመራው ቢያንስ አምስት ቀን ሊወስድ እንደሚችል ነው የገለጹት። የቦልደር የወረዳ አቃቤ ሕግ ማይክል ዶርቲ የጥቃቱ ምክንያት ይህ ነው ብሎ ቸኩሎ በግምት መናገር አይቻልም ብለዋል። አያይዘውም እንደ ወትሯቸው ምግብ ሊገዙ ከቤታቸው የወጡ ሰዎች አሁን በቁጥጥር ስር በዋለው አጥቂ እጅ ህይወታቸው ተቀጥፏል። ለዚህ ጥቃት ሰለባዎችና ለኮሎራዶ ሕዝብ ፍትህ እንደሚሰጥ ቃል እገባላችኋለሁ ብለዋል። የጥቃቱን ሰለባዎች የመለየቱና ቤተሰቦቻቸውን የማርዳቱ ሂደት መቀጠሉን ባለስልጣናቱ በትናንቱ ጋዜጣዊ መግለጫቸው አስታውቀዋል በዓለም አቀፍ የኮቪድ-19 ዜናዎች የኦክስፎርድና አስትራዜኒካ የኮቪድ ክትባት ውዝግብ ገጥሞታል የመድኃኒት ኩባንያው የኮቪድ-19 ክትባቱን ፍቱንነት አስመልክቶ በሰጠው መግለጫ ላይ ያቀረበው የክትባቱ ሙከራ መረጃ ጊዜው ያለፈበት መረጃም ሳይታከልበት አልቀረም ሲል አንድ ዋና የዩናይትድ ስቴትስ የመድኃኒት ቁጥጥር አካል ስጋቱን ገልጿል። አስትራዜኒካ ትናንት ሰኞ ባወጣው መግለጫው ክትባቱ በኮቪድ-19 ምክንያት ሆስፒታል እስከ መግባት በሚያደርስ ደረጃ በጽኑ መታመምን መቶ በመቶ እንደሚከላከል ብዛት ያላቸው ተሳታፊዎች ያካተቱ የክትባቱ የመጨረሻ ምዕራፍ ሙከራዎች አረጋግጠውልናል ነው ያለው። ይህንኑ ተከትሎ የዩናይትድ ስቴትስ ብሔራዊ የአለርጂና የተላላፊ በሽታዎች ተቋም የምክክር ክንፍ የሆነው የአሃዛዊ መረጃዎችና የደህንነት ቁጥጥር ቦርድ ዛሬ ማለዳ በጉዳዩ ላይ መግለጫ አውጥቶበታል። ቦርዱ በመግለጫው የብሪታንያና የስዊድኑ የመድኃኒት ኩባንያ ስለ ክትባቱ ፍቱንነት ያልተሟላ ግንዛቤ ሊሰጥ የሚችል መረጃ ሳይኖርበት አይቀርም ነው ያለው። አስትራዜኒካ በትናንቱ መግለጫው ስለ ጸረ ኮቪድ ክትባቱ ውጤታማነት እና ለጎን የጤና ጠንቅ ስጋት የማይደቅን ስለመሆኑ ከድምዳሜ የደረሰው ዩናይትድ ስቴትስ ውስጥ ከ30 ሺህ በላይ ሰዎች ባሳተፈ ሙከራ ውጤት ላይ ተመርኩዞ እንደሆነ አስታውቆ ነበር። የዩናይትድ ስቴትሱ ነፃው አማካሪ ቦርድ በበኩሉ ስለ ክትባቱ ፍቱንነት በአፋጣኝ ትክክለኛውንና ወቅቱን የጠበቀ መረጃ መስጠት ይቻል ዘንድ መረጃችሁን አብረን ለመገምገም ዝግጁ ነን ሲል አስታውቋል። በርካታ የአውሮፓ ሀገሮች ክትባቱ የደም መርጋት ያስከትላል ያሉ ሪፖርቶችን ተከትሎ ክትባቱ ለዜጎቻቸው እንዳይሰጥ መወሰናቸው ይታወሳል። የአውሮፓ የመድኃኒቶች ጉዳይ ኤጀንሲ ክትባቱ የደህንነት ስጋት በአጠቃላይም የደም መርጋት ስጋትም ጭምር የማይደቅን እንደሆነ ማስታወቁ የሚዘነጋ አይደለም። የዓለም የጤና ድርጅትም ክትባቱ ሊያስከትል ከሚችለው የጎን ስጋት ይልቅ ጠቀሜታው እንደሚያመዝን ገልጾ ክትባቱ መከላከል መሰጠቱ እንዲቀጥል መክሯል። በመጨረሻም ዩናይትድ ስቴትስ በድንበሯ በኩል የሚገቡትን ብዛት ያላቸው ፍልሰተኞች ለመገደብ አጎራባቿ ሀገሮች በኩል መላ በመፈለግ ላይ ነች። የፕሬዝደንት ጆ ባይደን አስተዳደር በዩናይትድ ስቴትስና ሜክሲኮ ድንበር አካባቢ ሁኔታው ጥሩ እንዳልሆነ የሚያሳዩ ማስረጃዎችን ተከትሎ ስለ ፍልሰቱ ጉዳይ የሚነጋገሩ ባለስልጣናትን ወደ ሜክሲኮና ወደ ጓቴማላ አሰማርቷል። ፍልሰተኛ ህጻናት ቴክሳስ ውስጥ በሚገኝ የድንበር ጥበቃ ጣቢያ በተፋፈገ ሁኔታ መቀመጣቸውን የሚያሳዩ ፎቶዎች ወጥተዋል። ይህንኑ ተከትሎ የዋይት ሀውስ ቃል አቀባይ ጄን ሳኪ አስተዳደሩ በዩናይትድ ስቴትስ እና ሜክሲኮ ድንበር ላይ ተጨማሪ የፍልሰተኞች ማቆያ ጣቢያ መክፈትና ቀጣይ ያያያዛቸውን ሂደት የማፋጠን ስራ ላይ አትኩሮ እየሰራ ነው ብለዋል። ጄን ሳኪ ትናንት ለጋዜጠኞች በሰጡት ቃል፣ ፎቶዎቹ እነዚህ የድንበር ቁጥጥር ጣቢያዎች ለህፃናት የሚመቹ እንዳልሆኑ ስንናገር የቆየነውን የሚያሳዩ ናቸው ብለዋል። ልጆች እዚያ ለረጅም ጊዜ እንዲቆዩ አንፈልግም። ያለን አማራጭ በመጡበት አስቸጋሪ ጉዞ እንዲመለሱ ማድረግ ነው። ያ ደግሞ በእኛ አስተያየት ትክክለኛ አማራጭ አይደለም ብለዋል። የቴክሳስ የሜክሲኮ አዋሳኝ ወረዳ የምክር ቤት ተወካይ የሆኑት ዲሞክራቱ ኮንግረስማን ሄንሪ ኩላር ያነሷቸውን ፎቶዎች ትናንት አክሲዮስ የዜና አውታር አውጥቷቸዋል ልጆቹ ያሉበት ሁኔታ የመገናኛ ብዙሃን ትኩረት እንዲያገኝ ብለው እንዳወጡት ነው የምክር ቤት አባሉ የተናገሩት። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ መጋቢት 14 2013 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጽ ሳችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ጠቅላይ ሚኒስትር አብይ አህመድ የኤርትራ ወታደሮች የኢትዮጵያን ድንበር ተሻግረው ትግራይ ክልል ውስጥ እንደሚገኙ ለመጀመሪያ ጊዜ በይፋ ተናገሩ። የኤርትራ መንግስት በኢትዮጵያ ውስጥ የሚገኙ ወታደሮቹን ለማስወጣት ብሔራዊ የደህንነት ስጋት አለብኝ ማለቱንም ገልጸዋል። ማንኛውንም ወንጀል የፈጸመ ወታደር ተጠያቂ እንደሚሆንም ተናግረዋል። በኢትዮጵያ ውስጥ ይፈጸማሉ በሚባሉ ጥፋቶች የተዛቡና ኢ ፍትሃዊ አመለካከቶች እንዳሉም ገልጸዋል። ጠቅላይ ሚኒስትር አብይ በህዝብ ተወካዮች ምክር ቤት ያደረጉትን ንግግር የተከታተለው መለስካቸው አመሀ ዝርዝር ዘገባውን ያስደምጠናል። የኢትዮጵያ የህዝብ ተወካዮች ምክር ቤት አስራ አንደኛ መደበኛ ስብሰባ ላይ ተገኝተው ጠቅላይ ሚኒስትሩ በተለይ በትግራይ ክልል ስለሚታየው ፖለቲካዊ ወታደራዊ ወታደራዊና ሰብአዊ ሁኔታዎች ላይ ከምክር ቤቱ አባላት ለተነሱ ጥያቄዎች ከሰጧቸው ምላሾች መካከል እስከ ዛሬ ቁርጥ ያለ የአደባባይ መልስ ሲጠበቅ በነበረ ጉዳይ ምላሽ ሰጥተዋል። ይህን ያወሱት የኤርትራ ወታደሮች በትግራይ ክልል እየተፈጸሙ ይገኛሉ ለሚባሉ የሰብአዊ መብት ጥሰቶች ምላሽ በቀጥታ ሲሰጡ ነው። የኤርትራ ጦር የኢትዮጵያን ድንበር ተሻግሮ ኢትዮጵያ ውስጥ እንቅስቃሴ እያደረገ በእኛ ህዝብ ላይ በጥፋት በሚገለጽ በማንኛውም መንገድ የሚያደርጋቸውን ጥፋቶች አንቀበልም አንቀበልም። ይህንም አንቀበለው የኤርትራ ስለሆነ አደለም የእኛ ወታደርንም አንቀበልም። ዘመቻው በግልጽ ከተለዩ ጠላቶቻችን ጋር ነው እንጂ ከህዝባችን ጋር አደለም። በዚህ ረገድ የኤርትራ መንግስትም ተመሳሳይ አቋም እንዳለው የተናገሩት ጠቅላይ ሚኒስትር አብይ የኤርትራ ወታደሮችን በተመለከተ እየተደረገ እንደሆነ የገለጹት ንግግር ምን አቅጣጫ እንደያዘም አልሸሸጉም። ከፍተኛ የስራ ኃላፊዎች ወደዛም ወደዚህ ምስል ስነጋገር ቆይተናል። የኤርትራ ወታደር የኢትዮጵያን ድንበር አልፎ ያለባቸው አካባቢዎችን በሚመለከት የኤርትራ መንግስት የሚያነሳው አርጊመንት ላለፉት ሀያ ዓመታት የኢትዮጵያ ወታደር የነበረበት ምሽግ በኢትዮጵያና በኤርትራ መካከል ድንበር መካከል የነበረበት ምሽግ ለቃችሁ ሄዳችኋል። ቲፒኤልኤፍ ላለፉት ሀያ ዓመታት ከፈጸመብን በደል በተጨማሪ አሁን እንኳን ወደ ውጊያው እንድንገባ ሮኬት ተኩሶ ጋብዞናል። አሁን ደግሞ እናንተ ይህ ምሽግ ለቃችሁ ወደ መካከለኛው ትግራይ ጠላት ፍለጋ እየሄዳችሁ ስለሆነ እዚያ ስታጠቁት ተገልብጦ ወደኛ ሊመጣ ይችላል። የናሽናል ሴኪሪቲ ኢሹ አለብን። ለዚህ ብለን ድንበር አካባቢ ያሉትን ቦታዎች ይዘናል። ነገር ግን የእናንተ ወታደር ስራውን ለቆ ምሽጎቹ የሚቆጣጠር ከሆነ በማግስቱ እኛ የለንም፣ አንፈልግም መቆየት። የናሽናል ሴኪሪቲ ጉዳይ ስላለብን ነው የሚል መከራከሪያ አቅርበዋል። ጠቅላይ ሚኒስትር አብይ ከዚህ ሁሉ በፊት ግን መንግስታቸው ሕግ የማስከበር ስራውን አከናውናለሁ በሚልበት ወቅት የኤርትራ መንግስት ያደረገውን ተግባር በእጅጉ እንደሚያመሰግኑና አገራቸውን ባለ ሁኔታ እንደሆነች ምስጢር ሊያደርጉት የፈለጉ አይመስሉም። በመጀመሪያ ወዳጅም ጠላትም ማወቅ ያለበት የኢትዮጵያ ሕዝብና መንግስት የሀገር መከላከያ ሚኒስቴር ክህደት ተፈጽሞበት በገዛ ወገኖቹ ጥፋት ሲካሄድበት የኤርትራ ሕዝብና መንግስት ወደሱ እሱ የሄዱትን ወታደሮች የያዘበት ወደ ፈለጉ እንዲሄዱ የደገፈበት መንገድ የሁልጊዜም የኢትዮጵያ ውለታ ነው። ማንም አክቲቪስት ነው የሚሉት በተናገረው የሚበላሽ ጉዳይ አይደለም። በችግር ጊዜ የእኛ ወታደሮች ከሞት ሸሽተው ሄደው የተደረገላቸውን ክብካቤ የኢትዮጵያ ታሪክ አይረሳውም። ይህን እንድንክድ፣ እንድንረሳ፣ እንድንሳደም የሚፈልጉ ኃይሎች ሞኞች ናቸው። አናደርግም ሱ በጣም ነው የምናመሰግነው፣ የኤርትራ ሕዝብና መንግስት ስላደረገው ነገር። ጠቅላይ ሚኒስትሩ በዝርዝር ካስረዱት ጉዳይ አንዱ በትግራይ ውስጥ በጦርነቱ ወቅት እና ከዚያም በኋላ እየተካሄደ በሚገኘው ሥራና በሚታየው አለመረጋጋት ምክንያት ስለተፈጥሩ ገጸ ብዙ ችግሮች ነው። በዚህም ችግር የሚፈቱ ኃይሎች የመኖራቸውን ያህል ችግር የሚፈጥሩና የሚያባበሱም አሉ ብለዋል። በትግራይ ክልልም የደረሱ ጥፋቶች አሉ። የሚጋነነው ፕሮፓጋንዳው የሚዋሸውን ትታችሁ ሴት በመድፈር ንብረት በመዝረፍ ጥፋቶች እንደተካሄዱ መረጃዎች ያመለክታሉ። ከሀገር መከላከያ ሰራዊት ጋር ሳምንት ነው የገመገም ነው ትናንት እሑድ ነው የጨረስ ነው። የሀገር መከላከያ ሰራዊት አባል ሆኖ በትግራይ እህቶቻችን ላይ መድፈርን መዝረፍን የፈጸመ ማንኛውም ወታደር በህግ ይጠየቃል። እኛ ጁንታ ምታ ነው ያልነው እንጂ ህዝባችን አጎሳቅላላል፣ ይጠየቃል ወታደር ካሸነፈ በኋላ በከፍተኛ ኤቲክስ ካልተያዘ በስተቀረ ለዘመናት የሚቀጥል ቁርሾ ሊጥል ይችላል። ለዛው ጠንከር ብለን በእኛ ሰራዊት ላይ እርምጃ መውሰድ የምንፈልገው፣ ጀግኖችን እንሾማለን፣ እንሸልማለን፤ ጥፋተኛ ደግሞ በህግ እንጠይቃለን። ይሁንና ይላሉ ጠቅላይ ሚኒስትር አብይ የሚጋነነውና የሚድበሰበሰው እንዳለ ሆኖ ነፃ ናቸው የሚባሉ አካላት በጉዳዩ ላይ የሚያደርጉት ጥናት የነበረውንና የሆነውን እንደሚያሳይ ጠቁመዋል። ጥፋትን በሚመለከት ከፍተኛ የሆነ ግነት አለ፣ ፕሮፖጋንዳ አለ። እሱ ነባራዊ ነው። አንድም ጥፋት ካለች ግን ማስተካከያ እርምጃ መውሰድ ያስፈልጋል። በእኛ በኩል ከምናደርገው ውጭ ሰብዓዊ መብት ኮሚሽን ጠንካራ ጥናቶች ሲያካሂድ ቆይቷል። በቅርቡ ሪፖርት ያወጣል። ተስፋ አደርጋለሁ ሰብዓዊ መብት ኮሚሽን በሚያቀርበውና በእኛ ሪፖርት መካከል ሰብዓዊ መብት ኮሚሽን በሚያቀርበውና የጁንታው ዘራጆች በሚናገሩት መካከል የቁጥር የድርጊት ዲፍረንስ ሊኖር ይችላል። አንድም ቢሆን ግን መፈጸም የለበትም። ይህም በጥንቃቄ ማየት ያስፈልጋል። የተከበረው ምክር ቤትም በአንክሮ ማንሳት ያለበት የጁንታውን ብቻ ሳይሆን ከእሱ ጋር ተያይዞ ህዝባችን እየደረሰበት ያለው መከራ የሚስተካከልበት መንገድ የእናንተን ኮንሰርን መሆን አለበት። የሚፈናቀል የሚራብ ሰው ስላለ። ጠቅላይ ሚኒስትር አብይ አህመድ በሀገሪቱ ውስጥ በተለይም ግጭት በሚታይባቸው አካባቢዎች ስለሚደርሰው በደልና የተለያዩ አካላት ስለሚሰጡት ምላሽ አንስተዋል። የውጭ መገናኛ ብዙሃን ተቋማት ዘገባዎች፣ የመንግስትና የበይነ መንግስታት አካላት፣ መንግስታዊ ያልሆኑ የሰብአዊ መብት ተሟጋጅ ድርጅቶች እስከ ዛሬ ያወጧቸውን አስተያየቶችና ዘገባዎች በመመዘን ይመስላል ከውጭ የሚነዛ ወሬ ሚዛን የጎደለው ነው ሲሉ ወቅሰዋል። የእኛ ወታደሮች ግን በሳንጃ ተደፍረዋል። ስለ እነሱ የሚያነሳ ሰው የለም። በየከተማው ተጨፍጭፈው በመኪና ሲረገጡ ማንም ስለ እነሱ ያነሳ ሰው የለም። እንዴት ነው በአንድ አይን ስለ ሰው ልጅ የምታየው በሌላ አይነት ግን ደንታ አይደለ አላቅ የማይካድራ ጭፍጨፋ ኦርጋናይዝድ የሆነ ሀይል በገዛ አገራቸው ዜጎች ሸቅለው የሚኖሩ ዜጎች ጨፍጭፎ ያው የሚታወቅ ነው። ሁሉም ያየው ጉዳይ ነው። ማንም ሰው ደንታው አይደለም። ማይካድራ የተጨፈጨፈው ጭፍጨፋ እስካሁን የትም ቦታ ላይ በዛ ልክ ኢትዮጵያ ውስጥ አልተደረገም። አሁን ባለው ኦፕሬሽን አልተደረገም። ግን ተረስተዋል። ማይካድራ ትዝም አይላቸው የጎንደርና የባህር ዳር ኤርፖርት አሁንም እኮ ለጥገና ቢሊየንስ እየጠየቀን ነው ያለው ጁንታው ያፈረሰው በሮኬት በእኛው ሮኬት። ማንም ሰው ደንተው አይደለም። ባህርዳር ላይ ሰው ሞቷል፣ ጎንደር ሮኬት ሲተኮስ እንደ ቤተሰብ ደባርቅ ላይ ያለቁ ሰዎች እንደ ቤተሰብ አንድ ፋሚሊ ያለቃል። አርሶ አደሮች ማንም ሰው አያነሳም። ኧረ የትግራዩ ይቅር የትግራዩ ይቅር፣ ቤኒሻንጉል ላይ መተከል ዞን ስላለው ጭፍጨፋና መፈናቀል ማንም ሰው አያነሳም። ለምን እነሱ ጥቁሮች ናቸው? አርሶ አደሮች ናቸው። ምንም ገንዘብ የላቸው፣ ፌስቡክ የላቸው፣ ሎቢ አይቀጥሩ። ምን ያስፈልጋ ስለ እነሱ መናገር። አንድ ሰው አይናገርም። ጩኸት ሁሉ አንድ ቦታ የሆነበት ምክንያት የአይን መንሸዋረር እንጂ የበደል ልክን አያሳይም። ይሄ ትክክል አይደለም። እኛ ቤኒሻንጉል ያለው፣ ትግራይ ያለው፣ ኦሮሚያ ያለው፣ አማራ ያለውም ዜጋችን ሁሉ እኩል ነው። ስለ ሁሉም መብት በእኩል የምንጨው እንጂ አንድ አካባቢ ሰው ስላለ በጣም የሚጮው ሌላ አካባቢ ከሆነ አደገኛ ነገር ይሄ ይታያል የሕዝብ ተወካዮች ምክር ቤት ለጠቅላይ ሚኒስትሩ ያቀረቧቸው ጥያቄዎች በፖለቲካና በሰላም ጉዳዮች ላይ ብቻ ያተኮሩ አልነበሩም። ስለ ኢኮኖሚና ማህበራዊ ጉዳዮችም ተነስተዋል። ለእነዚህ ጥያቄዎች የሰጧቸውን መልሶች ወደፊት ጠቅላላ አድርገን እናቀርባለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አመሃን ለዘገባው እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የተባበሩት መንግስታት ድርጅት ስር ያሉትን ጨምሮ ወደ አስራ ሶስት የሚደርሱት ዓለም አቀፍ የሰብአዊ መብት ተቋማትና መንግስታዊ ያልሆኑ ድርጅት መሪዎች በትላንትና እለት ባወጡት የጋራ መግለጫ በኢትዮጵያው ትግራይ ክልል ያለው የሰብአዊ መብት ጥሰት ከፍተኛ ደረጃ ላይ መድረሱን ገልጸው በተለይም ሴቶችና ህጻናት እየደረሰባቸው ካለው ጥቃት መታደግ የሚቻለው ዓለም አቀፉ የሰብአዊ መብቶችና ድንጋጌዎችን ሙሉ ለሙሉ መሰረት ባደረገው የተቀናጀ ጥረት ማስረጃት፣ ብቻ መሆኑን አስታውቀዋል። በሌላም በኩል የተባበሩት መንግስታት ድርጅት ቃል አቀባይ በዛሬው ዕለት በሰጡት መግለጫ በምዕራብና ማዕከላዊ ትግራይ በአንዳንድ አካባቢዎች ያለውን ግጭት በመሸሽ ባለፉት ሁለት ሳምንታት ውስጥ በአስር ሺዎች የሚቆጠሩ ተፈናቃዮች ወደ ሽሬ፣ አክሱምና አድዋ መግባታቸውን አስታውቀዋል። በምግብ እጥረት ለተጎዱ ተፈናቃዮችም መንግስት ይፋ ባደረገው የጭነት ማጓጓዣ የስምሪት ስርዓት መሰረት ወደ ስፍራው በመሄድ የሰብአዊ እርዳታ ሰጪዎች በቦታ ው ደርሰው የተሻለ እርዳታ እንዲሰጡ እያስቻለ መሆኑን ተናግረዋል። ይሁን እንጂ የሰብአዊ ቀውሱ አሁንም በከፋ ሁኔታ ላይ የሚገኝ መሆኑን ቃል አቀባዩ ገልጸዋል። ደረጀ ደስታ በዚህ ዙሪያ ተከታዩን ዘገባ አጠናቅሯል። በኒውዮርክ፣ ጄኔቭ እና ዋሽንግተን ዲሲ የሚገኙ 13 ዓለም አቀፍ ድርጅቶች በትላንትናው ዕለት ባወጡት የጋራ መግለጫ የሰብአዊ ቀውሱ የተባባሰበት ባለው የኢትዮጵያ ትግራይ ክልል ውስጥ አስገድዶ መድፈር እና ሌሎች አሰቃቂ መልክ ያላቸው የወሲብ ጥቃቶች፣ በሁሉም ሰላማዊ ዜጎች ላይ የሚደረጉ በደሎች ከፍተኛ ደረጃ መድረሳቸውን አስመልክቶ የሚወጡ ሪፖርቶች አሁንም እንደቀጠሉ መሆኑን ገልጸው ይህ መቆም አለበት ብለዋል። ድርጅቶቹ በመግለጫቸው በግጭቱ ውስጥ የሚገኙት መንግስታዊና መንግስታዊ ያልሆኑ ወገኖች በሙሉ በዓለም አቀፉ የሰብአዊ መብት ሕጎች መሰረት ግዴታቸውን እንዲወጡ ጥሪያችንን እናቀርባለን በማለት እነዚህ ኃይሎች የሰላማዊ ዜጎችን በተለይም ሴቶችና ሕጻናትን ከሁሉም የሰብአዊ ጥቃቶች እንዲጠብቋቸው፣ በተለይም ሁሉንም ወሲብ ነክ ጥቃቶች በግልጽ ማውገዝና ጥቃቶቹ በተፈጸሙባቸው አካባቢዎችም ወንጀለኞቹን ለሕግ የማቅረብ እርምጃ እንዲወስዱ እንጠይቃለን ብለዋል። የጥቃቱ ተጎጂ የሆኑ ሴቶችና ህጻናት ጤንነታቸውና ማህበራዊ ደህንነታቸው፣ የፍትህ አገልግሎታቸው ከፍተኛ ችግር እየገጠመው መሆኑን ሪፖርቶቹ እያመላከቱ ነው ብለዋል። መቀለ፣ አድግራትና ሽሬን ጨምሮ በክልል ውስጥ በሚገኙ የጤና አገልግሎት ተቋማት ላይ በተደረገ ቅኝት በተቋማቱ ደህንነት፣ እንዲሁም በባለሙያዎች አገልግሎትና አቅርቦቶች ላይ ከፍተኛ ጉድለቶች መፈጠራቸውን ያሳያሉ ብለዋል። በትግራይ ክልል በሚገኙ 106 የጤና ተቋማት ላይ በተደረገው የመጀመሪያው ቅኝት እንደ አውሮፓ አቆጣጠር ከታህሳስ 2020 እስከ 2021 ድረስ 70 ከመቶ የሚሆኑ የጤና ተቋማት ተዘርፈዋል፣ 30 ከመቶ የሚሆኑት ወድመዋል። አሁን በትግራይ ስራ ላይ የሚገኙት 13 ከመቶ ብቻ ናቸው ብለዋል። በክልሉ ካሉት 264 ተቋማት መካከል ከሁለት ሦስተኛ በላይ የሚሆኑት በአብዛኛው የሚሰሩ ሳይሆን የጤና አገልግሎት መቋረጥ የደረሰባቸው መሆኑን በመግለጫው ተመልክቷል። በተቋማቱ ለህፃናት የሚሰጠው የክትባት አገልግሎት 28 ከመቶ ብቻ መሆኑም የተገለጸ ሲሆን የተመጣጠነ ምግብ አቅርቦት ህክምናም 29 ከመቶ ብቻ መሆኑም ተጠቅሷል። በክልሉ አስገድዶ መድፈር እና ከወሲብ ጥቃት ለተረፉት የሚደረገው የህክምና አገልግሎት የሚሰጥበት ተቋም አንድ ብቻ እንደሆነና በወሊድ መከላከል አገልግሎት የሚሰጠው ተቋምም የሚሰራው በግማሽ አቅሙ መሆኑን የድርጅቶቹ ዘገባ አስታውቋል። ቀጥተኛ የጤና አገልግሎት ተደራሽነት አለመኖሩ ቀድሞውንም ለደህንነታቸው ስጋት ላይ በነበሩት ሴቶችና ሕፃናት ላይ ከፍተኛ ተጽዕኖ ፈጥሯል ያለው መግለጫ ብዙዎች ሰላማዊ ሰዎች ለደህንነታቸው በመስጋት ባልተጠናቀቁ ወይም በፈራረሱ ሕንፃዎች ውስጥ ተጠልለው እንደሚገኙ የዓለም አቀፍ ድርጅቶቹ መግለጫ አስታውቋል። መጠለያዎቹ ለሴቶችና የወንዶች መጸዳጃ ስፍራዎች የተለዩባቸው ባለመሆናቸው በጾታ ላይ የተመሰረተ ጥቃትና ለተላላፊ በሽታዎች መጋለጥና መስፋፋት ምክንያት እንደሆኑም ተብራርቷል። ለእነዚህ ሰብአዊ ቀውሶች ምላሽ ለመስጠት በሁሉም መስክ የተቀናጀ ጥረትን ይጠይቃል ያለው የድርጅቶቹ መግለጫ፣ በመጀመሪያ ደረጃ የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር የተካተቱበት በትግራይ ተፈጸሙ የወሲባዊ ጥቃቶች ላይ ገለልተኛ የሆነ ምርመራ መጀመሩ አስፈላጊ ነው ብለዋል። መግለጫው በመቀጠል የሰብአዊ ድጋፍ ተደራሽነት አስፈላጊ ነገር ነው ካለ በኋላ የእርዳታ ድርጅት ሰራተኞች የግጭቱና በጥቃቱ ሰለባ በሆኑ በሁሉም የኢትዮጵያ አካባቢዎች መድረስ አለባቸው ብሏል። እነዚህ ገጠራማ የሆኑ የትግራይ አካባቢዎችን ጨምሮ ትላልቅ ከተሞችን እንዲሁም በቤኒሻንጉል ጉሙዝ፣ በኦሮሚያ፣ በደቡብ ብሔር ብሔረሰብና ሕዝቦች፣ በአማራ ክልልና በግጭት ምክንያት የተፈናቀሉ ዜጎችን በሚያስተናግዱ የመጠለያ ጣቢያዎችን የሚያጠቃልል ይሆናል ብሏል። በትግራይ ክልል የእርዳታ ሰራተኞችና አቅርቦቱን ለማዳረስ አስመልክቶ ከቅርብ ጊዜ ወዲህ ለውጦች ቢኖሩም መደረግ የሚኖሩባቸው በርካታ ነገሮች አሁንም እንዳሉ መግለጫው አመልክቷል። በመጨረሻም በትግራይ ክልል በተለይም ለሴቶችና ህጻናት የሚደረገው እርዳታ የተሟላ የሚሆነው ዓለም አቀፉ የሰብዊ መብቶችና ህጎችን ሙሉ ለሙሉ መሰረት ባደረገው የተቀናጀ ጥረት ብቻ መሆኑን አስታውቋል። በሌላም በኩል የተባበሩት መንግስታት ድርጅት ቃል አቀባይ ፋራን ሀቅ በዛሬው ዕለት በሰጡት ዕለታዊ መግለጫቸው በምዕራብና ማዕከላዊ ትግራይ በአንዳንድ አካባቢዎች ያለውን ግጭት በመሸሽ ባለፉት ሁለት ሳምንታት ውስጥ ብቻ በአስር ሺዎች የሚቆጠሩ ተፈናቃዮች ወደ ሽሬ አክሱምና አድዋ መምጣታቸውን አስታውቀዋል። በምግብ እጥረት ለተጎዱ ተፈናቃዮችም መንግስት ይፋ ባደረገው የጭነት ማጓጓዣ የስምሪት ስርዓት መሰረት ወደ ስፍራው በመሄድ የሰብአዊ እርዳታ ሰጪዎች በቦታው ደርሰው የተሻለ እርዳታ እንዲሰጡ እያስቻለ መሆኑን ተናግረዋል። ምንም እንኳ አንዳንድ ችግሮች ቢኖሩም ወደ 140ሺህ ለሚሆኑ ስደተኞች አስቸኳይ እርዳታዎችና የመጠለያ ስፍራዎች የተሰጣቸው ሲሆን ወደ 360ሺህ ለሚሆኑ ደግሞ የንጹህ መጠጥ ውሃ ማግኘታቸውን ቃል አቀባዩ ተናግረው ይሁን እንጂ ግን አሁንም በክልሉ ያለው የሰብአዊ ቀውስ አሳሳቢ ነው ብለዋል። አድማጮቻችን፣ መግለጫውን አስመልክቶ በተባበሩት መንግስታት የኢትዮጵያ መንግስት ተወካይን ለማግኘትም ሆነ የኢትዮጵያ መንግስትን ምላሽ ለማካተት ያደረግነው ሙከራ ያልተሳካ መሆኑን እንገልጻለን። ደረጀን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ፖለቲከኞች የመጡበትን አካባቢ ችግር ብቻ በማጉላት ለዘመናት የዘለቀን የሕዝቦች አንድነት አደጋ ላይ እንዳይጥሉ በሰከነ መንፈስ ሊንቀሳቀሱ ይገባል ሲሉ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ዛሬ ከተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽ የሰጡት ጠቅላይ ሚኒስትሩ በከሚሴና በሰሜን ሸዋ አካባቢዎች ለተከሰተው ግጭት ምክንያቱ ፖለቲከኞች ናቸው ብለዋል። መስፍን አራጌ ዘገባ አለው። የህዝብ ተወካዮች ምክር ቤት 11ኛ መደበኛ ስብሰባ ዛሬ ሲካሄድ ጠቅላይ ሚኒስትር ዐብይ አህመድ ትኩረት ከሰጡባቸው ነጥቦች አንዱ በቅርቡ በአማራ ክልል ሰሜን ሸዋ ዞን አጣይ አካባቢ ተቀስቅሶ እስከ ከሚሴ ድረስ በተስፋፋው ግጭት ዙሪያ ነበር። ለሰዎች ሞት፣ ለንብረት ውድመት፣ ለአካል ጉዳትና መፈናቀል ምክንያት የሆነውን በከባድ ጦር መሳሪያ የታገዘ ግጭት እንዲባባስ ያደረጉት ፖለቲከኞች እንጂ ህዝቡ ለዘመናት በአብሮነት እየቆየ ነው ሲሉ ገልጸዋል። ከሚሴ ጋር የሚያያዘው ትናንት ሙሉ ቀን ማታም በዚህ ጉዳይ ነበር ነው። አንዱ ችግር የከሚሴ አካባቢ የኦሮምኛ ተናጋሪዎች ስታገኝ፣ በቃ ኦሮሞዎች አለቁ፣ የአማራ ልዩ ኃይል ጨፈጨፋቸው የሚል ሪፖርት ሚጣው። የአማራው አካባቢ ደግሞ ሰው ሪፖርት ሲያደርግ፣ እዛ ጋር ሸኔ የሚባል ኃይል ጨፈጨፈ ነው የሚለው። እኔ መለስኩላቸው፣ የከሚሴ ህዝብ የወሎ ህዝብ ነው። የወሎ ህዝብ አይጨፈጭፍም፣ የወሎውን ህዝብ አይጨፈጭፈውም፣ ወንድሙ ነው። መሀል እያገባን እናባላ እኛ ነን። ህዝቡ ሳንፈጠር ነበር፣ ወደፊትም ይኖራል። በዚህ ሂደት የገደል ያቆሰረ ካለ በህግ ይጠየቃል። ነገር እንዳይፋፋ እንስራ። አናባበሰው ጥሩ አይደለም። ለወሎ ህዝብ ከከሚሴ በላይ በእምነትም በባህልም በታሪክም የሚቀርበው ማንም የለም። ከሚሴም እንደዚሁ። ከሚሴ ከወሎ ውጭ ብቻውን ግንጥል ጌጥ ነው። እነዚህ አንድ ህዝቦች ናቸው። በሰከነ መንገድ ሁለቱም ጋር ሰው እንዳይጎዳ፣ ሁለቱም ጋር ክፍፍል እንዳይፈጠር፣ አንድ ሆነው ተከባብሮ ወደ ልማት እንዲሄዱ ማድረግ ነው የሚጠበቅብን በዚህ ብንሄዱ ነው። መከላከያም ልዩ ኃይልም ልዩ ኃይል የራሱን ህዝብ መጨፍጨፍ እንዴት ያደርጋል? የራሱ ህዝብ እኮ ነው። ከጨጨፋ በኋላ እኮ መልሶ የአማራ ክልል ነው። እንደዚህ አይነት በጣም ወደ ጫፍ የሄደ ነገር ሰከን ብሎ ማየት ጠቃሚ ይሆናል። ጠቃሚ የሚሆነው ሰክነን ሞት መቀነስ ነው። ሁሉም ኢንፍሌትር የሆነ ነበር ነው የሚናገረው። በእያንዳንዱ ሞት ውስጥ ትግራይ ስትሄዱ አክቹዋል የሚሰማው ሪፖርትና የሚናገረው ይጋነናል። ጉቦት ስትሄዱ ይጋነናል። በየቦታው እንደዛ ነው። ሰው የራሱን ብቻ ጠበቃ ሆኖ ስለሚቀርብ አይጠቅመንም። በሕዝቦች መካከል በሚቀሰቀሰው ግጭት ተጠቃሚው ጠላት ነው የሚሉት ጠቅላይ ሚኒስትር አብይ ፖለቲከኞች በሰከነ መንፈስ እንዲያስቡ ተማጽኗዊ ጥሪ ያስተላልፈዋል። ሰላም ያስፈልጋል፣ የጋራ ልማት ያስፈልጋል። በኦሮሞ እና በአማራ መካከል ወሎም ይሁን ወለጋ፣ ሸዋም ይሁን የሆነ ጎጃም ግጭት ካለ ጠላት ይጠቀማል እንጂ ኦሮሞም አማራም አይጠቀም። ይህን አስቦ ረጋ ብሎ በትብብር በሰከነ መንገድ ማየት ይሻለናል። እባካችሁን በዘር መባላት፣ በእምነት መባላት አይመጥነንም። ታሪካችን አይደለም። አይፈይድም። ጥፋት ያስከትላል። ለጠላቶቻችን ሲሳይ ያደርገናል። ጥንቃቄ አድርጉ። ይህን የምታራግቡም ኃይሎች እባካችሁን፣ ኢትዮጵያን በማባላት ጥቅም አታገኙም። ሰክናችሁ ለማየት ሞክሩ። ተነሳ አማራ ተነሳ ኦሮሞ የምትሉ ኃይሎች ጥንቃቄ አድርጉ። እነዚህ ተነስቶ ቢባሉ በጣም ብዙ ጥፋት ይካሄዳል። ጥቅም የለውም። በሰከነ መንገድ ማየት ለሁሉ ይበጃል። መንግስት አስፈላጊውን የሚችለውን ሁሉ ከህዝቡ ጋር ሆኖ ያደርጋል። ችግር የሆነብን ግን እዚህም ሰዓት፣ እዚህም ሰዓት፣ እዚህም ሰዓት እኛ ሰዓት እያጠፋን መቼ ነው ሌላውን ስራ የምንሰራ? በየአካባቢው እያንዳንዱ ዜጋ ሰላም ለማምጣት ችግር እንዳይፈጠር ተባባሪ ሆኖ መስራት ይጠበቅበታል እንጂ አንድ ሚሊዮን ጦር የለንም። እኛ ያለን ጦር ሁሉ ቦታ ልንበትነው አንችሉ። ይህን ታሳቢ ያደረገ ስራ እንሰራለን እናንተም ደጋፊ ሁኑ። መንግስትም ሰላም ለማስፈን አስፈላጊውን ሁሉ ያደርጋል ያሉት ጠቅላይ ሚኒስትር አብይ ህዝቡ ከጎናቸው እንዲቆም ጥሪ አስተላልፈዋል። በከሚሴም በፌዴራልና በክልል ኮሚቴዎች አዋቅረን ልከናል። ይረጋጋል፣ ህዝቡ መረጋጋት ያቀበታል። እኛም ማጋጋሉን ከተውን ይሰክናል። ለነበሩ ጥፋት ደግሞ ሁሉም በህግ ይጠየቃል። ጥፋቱ ልክ ማለት ነው እና በሰከነ መንገድ ብናየው ጥሩ ነው። በከሚሴና በአካባቢው የተፈጠረውን ችግር ለማረጋጋት ኮሚቴ ተሰይሞ መላኩንም ጠቁመዋል። ዛሬ ግጭት ተፈጥሮባቸዋል በሚባሉት አካባቢዎች አልፎ አልፎ ከሚ ከሚሰማው የጥይት ድምጽ በቀር አንጻራዊ ሰላም መስፈኑን ከኦሮሞ ብሔረሰብ አስተዳደር ዞንና ከሰሜን ሸዋ ዞን የደረሰን መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ፣ ከደሴ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የማክሰኞ ምሽት መሰናዶ ነው እያደመጣችሁ ያላችሁት። ወደ ተከታዩ ዘገባ እንለፍ። ስደተኞች በሜክሲኮ እንዲቆዩ የሚያስገድደው የቀድሞ የዩናይትድ ስቴትስ ፕሬዝዳንት የስደተኞች ጥበቃ መርሃ ግብር ከተሰረዘ በኋላ ጉዳያቸውን ለማሰማት በሺዎች የሚቆጠሩ ስደተኞች ወደ አሜሪካ ገብተዋል። ተጨማሪ ሌሎች በሺዎች የሚቆጠሩ ደግሞ ወደ ዩናይትድ ስቴትስ ለመግባት እንደሚፈቀድላቸው ተስፋ በማድረግ ወደ ሀገሪቱ ድንበር ተጠግተዋል። የሲሊያ ሚንዶዛን ዘገባ ሀብታሙ ስዩም ያሰማናል። በስዊዳድ ሁዋሬዝ የስደተኞች መቆየ የሚኖረው ሆዜ ራውል ስትራዳ ዛባላ ወደ አሜሪካ ለመግባት ተረውን እየጠበቀ ነው። ጉዳይን በተመለከተ ጥበቃ ላይ ነበርኩ። እግዜር ያለው ይሆናል። በሕገወጥ መንገድ በፍጹም ድንበር ለማቋረጥ ካልሞከሩት መካከል ነኝ የዚህ ምክንያቱ ደግሞ ወደ ዩናይትድ ስቴትስ ገብቼ የስራ ፈቃድ ማግኘት ስለምፈልግ ነው። የፕሬዚደንት ባይደን አስተዳደር ሜክሲኮ ውስጥ ቆዩ በሚል የሚጠራውን መርሃ ግብር ከሰረዘ በኋላ የእሱና የሌሎች በመቶዎች የሚቆጠሩ ሰዎች ጉዳይ በተለየ ሁኔታ ተይዘዋል። ኤምሊ ማንድሬላ የአሜሪካ የውጭ ጉዳይ መስሪያ ቤት የምዕራብ ንፍቀ ክበብ ወይንም ዌስተርን ሄምስፌር ቢሮ ባልደረባ ናቸው። በዩናይትድ ስቴትስ ደቡባዊ ድንበራችን ለተከሰቱት ተግዳሮቶች እልባት ለማግኘት ዘለግ ላለ ጊዜ የስደተኝነት ዋና ምክንያቶች ላይ ማተኮር አስፈላጊ መሆኑን የሚገነዘብ አቀራረብ ነው። የጥገኝነት ጥያቄዎችን በማስተናገድ ረገድ ለውጥ ያመጣ። በዓለም አቀፉ የስደተኝነት ተቋም መረጃ መሰረት ከአውሮፓውያኑ የካቲት ወር ወዲህ በተሰረዘው መርሃ ግብር ምክንያት ታግደው የነበሩ ከሁለት ሺህ በላይ ሰዎች ወደ ዩናይትድ ስቴትስ መግባት ችለዋል። ይህ በእንዲህ እንዳለ በሕገ ወጥ መንገድ የደቡባዊውን ድንበር የሚያቋርጡ ሰዎች ቁጥርም እየጨመረ ነው። በየካቲት ወር ላይ የአሜሪካ የደህንነት መስሪያ ቤትና የአሜሪካ ድንበር ጥበቃ መስሪያ ቤት ይፋ እንዳደረጉት መቶ ሺህ ሰዎች ድንበር ሲያቋርጡ ተይዘዋል። በርከት ያሉት ጠባቂ የሌላቸው ሕፃናት ናቸው። ሄንሪ ኩላር የዲሞክራት ፓርቲው እንደራሴ ናቸው። ይህ ቁጥር በ2019 ካየነው ከፍ ያለ ነው። በየትኛውም ጊዜ ካየነውም ከፍ ያለ ነው። ቁጥሩ አሳስቦኛል። በተለይ ኮቪድ-19 ባለበት የአሁኑ ሁኔታ ውጥንቅጥ ውስጥ እንደምንገባ እንዳምን አድርጎኛል። እስካሁን ድረስ ታይትል 42 ተብሎ የሚጠራው በኮቪድ-19 ምክንያት ወደ አሜሪካ መግባት የሚከለክለውን የአስቸኳይ ጊዜ ደንብ የፕሬዚደንት ባይደን አስተዳደር እየተገበረው ይገኛል። ሕጉ ከአንድ ዓመት በፊት የወጣ ነው። የዲሞክራት ፓርቲው እንደራሴ ራሴ ሄንሪ ማንኪለር በሚወክሉት ላሬዶ ቴክሳስ ግን ነዋሪዎች እየጨመረ በመጣው የስደተኞች መጠን ተጨንቀዋል። በእኛ አካባቢ በሰባት ቀናት ውስጥ አስር ሺህ ሰዎች ተይዘዋል። ሁለት ሺህ አምስት መቶው የተያዙት በሁለት ቀናት ውስጥ ብቻ ነው። ቁጥሩ እየጨመረ ነው። ነዋሪዎችን ያሳሰበው ነገር የድንበር ጥበቃ ባልደረቦች የኮቪድ-19 ያለባቸውን ሰዎች መመርመራቸው ነው። የዋይት ሀውስ ባለስልጣናት ሕይወታቸውን አደጋ ላይ ጥለው ወደ አደገኛ የህይወት ጉዞ የሚሰማሩ ስደተኞችን በተለይ ሕፃናትን ቁጥር ለመቀነስ ድንበሩ መዘጋት እንዳለበት ይወተውታሉ። የባይደን አስተዳደር በቀድሞው ፕሬዚደንት ዶናልድ ትራምፕ ተቋርጦ የነበረውን ሕፃናትን ከቤተሰብ አባላቶቻቸው ጋር የማገናኘት መርሃ ግብር እንዲቀጥል አድርጓል። ማርታ ዩዝ ከአሜሪካ የውጭ ጉዳይ መስሪያ ቤት የህዝብ ስደተኞችና ጥገኝነት ጥያቄዎች ክፍል። አሁን ሰዎች በህጋዊ መንገድ በማዕከላዊ አሜሪካ ህጻናት መርሃ ግብር መሰረት ወደ አሜሪካ ለመግባት ይፈቀድላቸዋል። በመጀመሪያው ምዕራፍ የቀደሙትን ማመልከቻዎች ዳግም ከተመለከትን በኋላ አዳዲስ ማመልከቻዎችን የምናስተናግድበት ሌላ ምዕራፍ በጋው ወቅት ላይ እንከፍታለን። ሰዎች አስተዳደሩ ትኩረት ባደረገበት ሂደት ያልፋሉ። ሂደቱ ደህንነቱ የተጠበቀ ህጋዊ፣ በተቀናጀና ሰዋዊ በሆነ መልኩ ወደ ዩናይትድ ስቴትስ መግቢያ መንገድ ነው። እነዚህ ሁሉ እርምጃዎች ከቀደመው የፕሬዚደንት ትራምፕ የስደተኞች ፖሊሲ ሀገሪቱ የተለየ ፖሊሲ እየተገበረች እንደሆነ ማሳያዎች ናቸው። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብ ሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አምሀሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሀሽታግ ቪኦኤ አምሀሪክ ብላችሁ ደግሞ በትዊተር ገጻችን ላይ ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ አሀዱ ራዲዮ 94.3 ላይ እንገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በድምፅ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 2022513505 በሚለው ቁጥራችን ዋትሳፕ ብቻ ተጠቅማችሁ መልእክት አኑሩልን። የኢሜል አድራሻችን ደግሞ ሆርን አት ቪኦኤኒውስ ዶት ኮም ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ሀይሉ፣ የዕለቱ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ እንለፍ። ንግድና ምጣኔ ሀብት አራት ምዕራፎች የሚገነባው የወንጪ ደንዲ ሀይቆች የተቀናጀ የኢኮ ቱሪዝም ፕሮጀክት ባለፈው ቅዳሜ ተጀምሯል። ወንጪና ደንዲ በጋራ እንዲለሙ መደረጉ የአካባቢውን የመንገድ መሰረተ ልማት ችግር እንደሚያቃልል እና የስራ ዕድሎችን ይፈጥራል የሚል እምነት እንዳላቸው አንድ የአካባቢው ነዋሪ ተናግረዋል። ናኮር መልካ ዝርዝሩን ከአምቦ ያስደምጠናል። ግንቦት 15 2012 ዓ ም አንድ የበግ ነጋዴና አርሶ አደር የሆኑ የወንጪ ሐይቅ አካባቢ ነዋሪ በጎቻቸውን እየነዱ ወደ ገበያ ከሚሄዱበት መንገድ ላይ አካባቢውን በመጎብኘት ላይ የነበሩ አንድ ጥቁር እንግዳ ያጋጥሟቸዋል። በግ ነጋዴው በድንገት ወደዚያ የመጡ እንግዳ ማንነትን ባወቁም ጊዜ ደንገጥ ቢሉም ጉዟቸውን ይቀጥላሉ። እንግዳው በበኩላቸው ከመኪናቸው ወርደው ሰላምታ ያቀርቡላቸዋል። አቶ አበበ አባተ በዳዳ ያስረዳሉ። ዘወንቹች ጉብኝት ነው መጡ፣ ሲመለሱበት አየሁ እነሱ ሲመቱበት ጊዜ እኔ በጣም ደስ አለኝ። ይሸጣል ብዬ ወደ ገበያ ነው የሚሄደው። እኔ እነሱ መጡ ሲመቱ ዶክተር አይመድ ያለፉት መንግስቶች የሀገራችን መጥቶው አላየሁም። እናንተ ከመጣችሁ ውስጥ በጣም ደስታ ነኝ። ከሌሎች የመንግስት ስራ ኃላፊዎች ጋር በመሆን የወንጪ ሀይቅን ለመጎብኘትና ገበታ ለሀገር የልማት ፕሮጀክት ውስጥ ለማካተት የሚቻልበት ሁኔታ ላይ ለመወያየት ወደ ስፍራው ያቀኑት ሰው ጠቅላይ ሚኒስትር አብይ አህመድ ነበሩ። ጠቅላይ ሚኒስትሩን በአካል በማግኘታቸውና እንዲሁም በወንጪ ሀይቅ ላይ እንዲሰራ የታቀደው ግንባታ የፈጠረባቸው የደስታ ስሜት ወደር የሌለው መሆኑን የገለጹት አቶ አበበ አንድ ሀሳብ ብልጭ ይልባቸዋል። ውሳኔው ግን ከሚሄዱበት ገበያ ሊያስቀራቸው ይችላል። አላቅማሙም፣ ወሰኑ። ለጠቅላይ ሚኒስትር አብይም ነገሯቸው። ጠቅላይ ሚኒስትሩ ግን በሀሳባቸው ቢግባቡም አንድ ቅድመ ሁኔታ አስቀመጡ። በዚህም ተግባቡ። በእናንተ ዛዜ ይሰጣለሁ ብዬ ያሳደጉት ይሰጣለሁ ብዬ መነሱ ሲል አይ

ፋዝንስታዝ ከሚት ያ የእነሱን ጀኬት አለብስ ለታሪክ በልጆቼ ልጆቼ ያስተላልፈው እንጂ ልብስ ዛሬ ነው የሚወጣው የሚል ሀሳብ ውስጥ የለም። ያንን በግ አልሸጥንም። እንግዲህ ለእነሱ የሚቀመጥ እንጂ ለሌላ ቦታ ተቸግሬ እንጂ አልሸጥንም። ይህን በግ አሳደግኩት። ይህ በግ ደግሞ መተኛቱን መብላቱን ታሩን የተበረከተላቸውን የጠቅላይ ሚኒስትሩን ጃኬት ይዘው ገበያቸውን እምትተው ወደ ቤታቸው አቀኑ። በቀጠሯቸው መሰረት መጋቢት 13 2013 ዓ.ም ባለፈው ሳምንት ቅዳሜ በወንጪ ደንዲ የኢኮቱሪዝም ልማት ፕሮጀክት ማስጀመሪያ መርሃ ግብር ላይ ዳግም ተገናኙ። ያንን በዚህ ለነሱ በልማት ስራው ማስጀመሪያ መርሃ ግብሩ ላይ ባስተላለፉት መልእክት አንድነትን ማጠናከርና የተፈጥሮ ሀብቶችን ወደ ምጣኔ ሀብት በመቀየር ለሕዝቡ ተጠቃሚነት መስራት ተገቢ ነው ሲሉ አስተያየታቸውን የገለጡት ጠቅላይ ሚኒስትር አብይ የቱሪዝም ልማቱን ከባለድርሻ አካላት ጋር ለመስራት መታቀዱንም አመልክተዋል። ደንዲን ወጋቶክ ወቃለመፈወዴ ለፈበሸነና ለፈቱሪስቲም ባየት ዱፍ ወንጪና ደንዲ ከአንድ ሁለት ዓመት በኋላ የመዝናኛ ቦታና ብዙ ጎብኚ የሚመጣበት፣ ወጣቱ ስራ አግኝቶ ኑሮውን የሚለውጥበት፣ አርሶ አደሩ ጠዋት በትራክተር አርሶ ከሳት ደግሞ የሚነግድበት፣ እንዲሁም የቤተሰቡ ኑሮ የሚለውጥበት እንዲሆን በሁሉም ዘርፍ በግብርና በሆቴልና ሌሎችም በመጎብኘትና የተለያዩ መርሃ ግብሮች በመፍጠር ስለሆነ የኦሮሚያ መንግስት ይህንን ተግባር በትክክል እንዲተገብር እጠይቃለሁ ብለዋል። ጠቅላይ ሚኒስትሩ ለወጣቶችም ተከታዩን መልእክት አስተላልፈዋል። ነሞተ ቤከመንኬሳ አደቱሬ ከንቴ። ሎሬት ጸጋዬ ገብረመድህን ታዋቂ ከሆኑ ሰዎች መካከል ግንባር ቀደም የሆነው ሎሬት ጸጋዬ ገብረመድህን ከዚያ አካባቢ የተገኘ በመሆኑ አዲስ ፍልስፍና ማውጣት ለእኛ ባህል እንጂ ሌላ ነገር እንዳልሆነ ጸጋዬን በቅርበት የሚያውቁ ሁሉ ሊረዱ ይችላሉ ብዬ አስባለሁ። ስርዓትና መንግስትን በመገንባትና በማደራጀት ውስጥ ማሞ መዘመርና ዓለሙ ቂጤሳ ስማቸው ከፍ ብሎ ይታወሳል። እነሱም የዚያው አካባቢ ልጆች ናቸው። ከእነሱ ትምህርት በመውሰድ አሁንም ስርዓት በመገንባት ኦሮሞማን፣ ኢትዮጵያን፣ አፍሪካን በመገንባት ረገድ በተለይ ወጣቶች ታሪካችሁን በደንብ አውቃችሁ ብዙ ጀግኖችን የምታወጡ ብቻ ሳይሆን ብዙ ታሪክ የሚጽፍ ከኛ ውስጥ እንዲወጣ ታሪካችሁን ማወቅ ተገቢ እንደሆነ መልእክቴን አስተላልፋለሁ ብለዋል። የፕሮጀክቱ አስተባባሪና የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር አብርሃም በላይ በበኩላቸው ባሰሙት ንግግር የወንጪ ደንዴ የተቀናጀ ኢኮ ቱሪዝም ፕሮጀክት የዲዛይን እና የግንባታ ቅድመ ዝግጅት ተጠናቆ በይፋ ወደ ስራ መግባቱን አስታውቀዋል። ፕሮጀክቱ በተለያዩ ምዕራፎች ተከፋፍሎ እንደሚካሄድም አብራርተዋል። የመጀመሪያው ምዕራፍ ዛሬ ያስጀመር ነው ወደ ወንጪ ሐይቅ የሚወርድ አስፋልት መንገድ፣ የወንጪ ዙሪያ ተራራውን የሚዞር አስፋልት መንገድ፣ ሁለቱንም ሐይቆች የሚያገናኝ የአስፋልት መንገድና የማራቶን መንገድ፣ የኤሌክትሪክ መሰረተ ልማት፣ የጤና ማዕከል፣ የትምህርት ቤቶች፣ የቴሌኮም አሻሻያ ፕሮጀክት፣ በባለ ሀብቶች የሚገነቡ ደረጃቸውን የጠበቁ መዝናኛን ማዕከሎች የሚያካትት ሆኖ የመንገድ ስራው በመከላከያ ኮንስትራክሽን ድርጅትና የቻይናው ሲሲሲሲ ተቋራጭ የሚከናወን ይሆናል። ለጠቅላይ ሚኒስትሩ በግ ያበረከቱትን አቶ አበበ አባትን ጨምሮ ሌሎችም የወንጪ ነዋሪዎች ከልማት ፕሮጀክቱ የሚጠብቁትን ይናገራሉ። ስራ ከመጣ ይህ ወጣቶች ስራ ካላቸው ወደ ሌላ ቦታ ለመሄድ አይታል። ይህ ፕሮጀክት ከመጣ በጣም ደስ የሚል ሀሳባቸውም በጣም ደስ የሚል ነው። ስለዚህ ለወጣቶችም ወደ ስራ ነው የሚለው ሽሜ ቤታቸው ደመቀባላለ የተሰራ ያለው ፕሮጀክት እንዲና ደንዲ የፕሮጀክት በተያዘው ዕቅድ መሰረት ይሰራና ይሰጸም ማለት ነው። ለዚህ ህብረተሰብ ብዙ ፋይዳ ይሰጣል። ጊዜ አምናለሁ። ምክንያቱም እኛ መሬት አቀማመጥ ደጋማ ነው፣ የተሰባበረ መሬት ነው። ለሌላ ልማት ሊውል አይችልም። በዋናነት የሚያገለግለው ለቱሪዝም መሽነት ስለምጠግም ሊሰራበት የበለጠ ጥቅም ሊሰጠን ይችላል። ለሰዓት ወጣቶችም የስራ እድል ሊፈጥር ይችላል። በተረፈ ነው የምንጠባበቀው ማለት ነው። እንግዲህ አሁን በመንግስት ደረጃ ታንስ ታጂ ኮንትራክተሮች ነው ለምን የተለመደ በደምክኝ እየታየ ነበር። ከዚህም በፊትም በማስጀመሪያ መራ ግብሩ ላይ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፉንና የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳን ጨምሮ የፌዴራልና የኦሮሚያ ክልል ከፍተኛ የስራ ኃላፊዎች በስነስርዓቱ ላይ ታድመዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ ናኮርን እናመሰግናለን። ተከታዩ መሰናዶ ትምህርት ነው። መደበኛ ባልሆነ የትምህርት ስርዓት ያልተሳተፉ ነገር ግን ማንበብ መጻፍና ማስላት የሚችሉ ወጣቶችና የተለያዩ የማህበረሰብ ክፍሎችን ብቃት የሚመዝን አዲስ ፈተና ማዘጋጀቱን የትምህርት ሚኒስቴር አስታውቋል። መመዘኛውን ያለፉ ባላቸው ብቃት መሰረት ቀጣዩን መደበኛ ትምህርት ለመቀላቀል የሚችሉ ሲሆን ሀገሪቱ በመሰረታዊ ትምህርት ያላትን ዓለም አቀፍ ደረጃም ከፍ ያደርጋል ተብሏል። ስመኝሽ የቆየ በዚህ ምዘና ማለፍ የሚፈልጉ ወጣቶችና ትምህርት ሚኒስቴርን አነጋግራ ተከታዩን አሰናድታለች። ሀና ማስሬ የ24 ዓመት ወጣት ናት። ወሎ ውስጥ ተወልዳ ባደገችበት ከተማ በቅርብ ያለ ትምህርት ቤት ባለመኖሩ በልጅነት እድሜዋ ትምህርት ቤት መግባት አልቻለችም። ከፍ ካለችም በኋላ ከወላጆቿ በመለየቷ ትምህርት ቤት የመግባት እድል ሳታገኝ የወጣትነት እድሜዋ ደረሰ። ሀና ግን ባገኘችው አጋጣሚ ቤት ውስጥ ለማንበብም ለመጻፍም እሞክራለሁ ትላለች። አንዳንዴ ያው እጽፋለሁ። አንዳንዴ ማለት በደንብ አይደለም ግን ዝም ብዬ ብጭርቅርቅ አደርጋለሁ። እንጃ አልጽፍም አንዳንድ ደግሞ አነባለው ትንሽ ትንሽ የተወሰኑትን አሁን እሞክራል ማለት ያው መጽሐፍ ተገዝቶልኛልና አንዳንዴ አነባለውኝ ስራ ስፈታ። ሀና በግሏ ማንበብና መጻፍን ትለማመድ እንጂ በድጋሚ ትምህርት ቤት ገብቼ ለመማር እችላለሁ ብላ አስብ አታውቅም። የትምህርት ሚኒስቴር አዲስ ያወጣው የማንበብ የመጻፍና እና የማስላት ብቃትን የሚመዝን ስርዓት ግን ለሀና አዲስ ተስፋ የሚጭር ነው። የትምህርት ብርሃን ይሰኛል፣ አዲሱ አገር አቀፍ የምዘና ስርዓት በመደበኛው የትምህርት ስርዓት ያላለፉ ነገር ግን መሰረታዊ የማንበብና መጽሐፍ ክህሎት ያላቸውን መደበኛ ትምህርት መከታተል እንዲችሉ የሚያደርግ ሲሆን በዚህ ወር አዲስ አበባ ሊጀመር ዝግጅቱ መጠናቀቁን በአዲስ አበባ ከተማ አስተዳደር የትምህርት ቢሮ ኃላፊ የሆኑት አቶ ዘላለም ሙላት ነግረውናል። የምዘና ስርዓቱ እንግዲህ በተለያዩ አጋጣሚ መደበኛ ትምህርት ውስጥ ሳይገቡ መንበብ መጽሐፍ ማስላክና እና ሌላ ክህሎቶችን ያካተተ መልኩ በተለያየ መልኩ ይሄንን እውቀትና ክሎት የያዙ ጎልማሶች፣ ወጣቶች፣ ሌሎች አካላቶች ይሆናሉ። እነዚህ አካላቶች በመፈተን ወደ ቀጣይ ትምህርት እርከን ደረጃ ላይ መሄድ የሚያስችል መርሃ ግብር ነው። በመርሃ ግብር እንግዲህ በሁሉም እድሜ ደረጃ ላይ የሚገኙ እውቀቱም ክሎቱም ያላቸው የማስላክ ልምድ ያላቸው እነሱን በመፈተን ወደ ሶስተኛ ከሶስተኛ ክፍል የሚደርስ ነው ወደ አራተኛ ክፍል እንዲዛወሩ ነው የሚያደርገው። ይህ አዲስ የትምህርት ምዘና በሀገር አቀፍ ደረጃ የሚሰጥ ቢሆንም፣ በአዲስ አበባ ግን ዝግጅቱ ተጠናቆ በዚህ ወር አጋማሽ ላይ ፈተናው በተለያዩ ትምህርት ቤቶች እንደሚሰጥ አቶ ዘላለም ጨምረው ያስረዳሉ። ምናልባት ከሌሎች ክልሎች ቀደም ብለን እኛ የንቅናቄ ስራ የመለየት የመመዝገብ እና እነዚህን የማዘጋጀት በሁሉም ክፍለ ከተሞች በሁሉም ወረዳዎች በተለያየ አግባብ ቅድም ለመግለጽ እንደበሞከርኩት እውቀቱና ክሎቱ ያላቸውን እየለየን ያለ ነው። እንደ ሀገር አቀፍ ደረጃ መጋቢት ሀያ ሁለት ላውንቺንግ ፕሮግራም አለ። በዚህ መጠት በኋላ ሁሉም ክልል ይህን ያልለ ያው በተለይ ከገጠር ከተለያዩ ሀገሪቷ ክፍሎች ወደ አዲስ አበባ ይመጣሉ። በተለያየ ስራ ተጠምደው ነው የሚቆዩት። ነገር ግን ወደ መደበኛ ትምህርት ስርአት ውስጥ መግባትና መማር ስለማይችሉ የትምህርት ብርሃን በሚለው መርሃ ግብር ሁሉም ትምህርት ቤቶቻችን ላይ ፕሮግራም እናካሄዳለን ማለት ነው። መልካም አጋጣሚ ነው እንግዲህ ለማህበረሰቡ ይህ ለሀና ትልቅ ዜና ነው። ምናልባትም ከልጅነቷ ጀምሮ የነበራትን የሕክምና ባለሙያ የመሆን ህልም ለማሳካት እድል አገኝ ይሆናልም ብላ ታስባለች። ህልምማ ነበረኝ እኮ ያው እኔ ማለት ልጅ እያለው የማስበው ዝም ብዬ እመኝ የነበረው ዶክተር መሆን ነበረ። ቤት ውስጥ አጥንቼና ተምሬ ማለት ተፈትኜ ብማር ደስ ይለኛል። ቢያንስ ጭንቅላቴ ጥሩ ነገር ማወቅ ትምህርትን መያዝ እፈልጋለሁ። ኢትዮጵያ ያላት መሰረታዊ የማንበብና መጻፍ ደረጃ ከሌሎች ሀገራት ጋር ሲነጻጸር እጅግ በጣም ዝቅተኛ የሚባል ነው። እንደ አውሮፓውያን አቆጣጠር በ2017 የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ወይም ዩኔስኮ ባወጣው መረጃ መሰረት በኢትዮጵያ መሰረታዊ ትምህርት ያላቸው ጎልማሶች ቁጥር 517 ከመቶ ሲሆን ከዚህ ውስጥ ወደ 60 በመቶ የሚሆኑት ወንዶች ናቸው። አቶ ዘላለም አዲሱ ምዘና ይህን ቁጥር የመቀየርና ኢትዮጵያ ያላትን ዓለም አቀፍ ደረጃ ከፍ የማድረግ አላማለው ይላሉ። ያልተማረ የሰው ኃይል ያላት እንትን ዜጎቿን እንኳን ማብቃት አልቻለችም ተብሎ በዓለም አቀፍ እንትን ላይ የሚኖረው አንድምታ በጣም ከፍተኛ ነው። እንግዲህ እነዚህ ግለሰቦች ማንበብ መጻፍ ይችላሉ፣ ነገር ግን ለመሀይምነት ነጻ ባይባሉ መሀይም ተብሎ ይቆያል። ሊትሬሲ አካውንታችንን ከፍ ሊያደርግ የሚችል ፕሮጀክት ነው። ሁለተኛ ግለሰቦችን እንደ ግለሰብ በቀጣይ ትምህርት እርከናቸው ከአራተኛ ክፍል በኋላ መማር በመደበኛውም በጎልማሶችን መማር እንደሚችሉ ማሳየት የሚያስችልበት ትልቅ እንድምት አለውና እንግዲህ ያልተማረውን የሰዋላችንን ወደ ትምህርት ቤት እየመለስን የሊትሬሲ አካውንታችንን ደግሞ ከፍ የምናደርግበት በዓለም አቀፍ ደረጃ አትሊስት በዚህ ክራይቴሪያ መሰረት የኢትዮጵያ ወደ ታች የምትወርድበትን ነገር መቀነስ ይችላል ማለት ነው። ሀና አዲሱ የምዘና ስርዓት በተለይ ለሷና ኃይሎች እንደሷ በእድሜያቸው ትምህርት ቤት መግባት ላልቻሉ ወጣቶች ይዞ የመጣውን እድል ለመጠቀምና የሚሰጠውን ፈተና ወስዳ በመደበኛ የትምህርት ስርዓት ውስጥ ለመቀላቀል በቤቷ ውስጥ ማንበብና መጻፍ መለማመድ ቀጥላለች። ፈተናውን ካለፈች ቢያንስ ያልተማረች ከሚለው ምድብ ራሷን ታወጣለች። ለአሜሪካ ድምጽ ዘገባ ስመኞሽ የቆየ ከፌርፋክስ ቨርጂኒያ። ስመኝሽ የቆየን እናመሰግናለን። ዝግጅታችንን አጠናቀን ከመሰናበታችን በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የጆ ባይደን አስተዳደር የሰብአዊ መብት መጠበቅ አለበት፣ የሰብአዊ መብት ተሟጋቾች መወደስ ይገባቸዋል፣ ሰብአዊ መብትን የሚረግጡት ሁሉ ተጠያቂ መሆን አለባቸው ብሎ እንደሚያምን የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ለተባበሩት መንግስታት የሰብዊ መብት ካውንስል ፊት ቀርበው ተናግረዋል ሲል የዕለቱ ርዕሰ አንቀጽ ሀተታውን ጀምሯል። ሁሉን አቀፍ በሆኑት የሰብዊ መብት ህጎች መሠረት ሁሉም መብቶች ሁለንተናዊ፣ የማይነጣጠሉ፣ የተሳሰሩና የተያዙ ናቸው ይላሉ ሊንከን። ዩናይትድ ስቴትስ የዲሞክራሲን እና ሰብዓዊ መብትን የውጭ ፖሊሲያችን ምሰሶ አድርጋ ታስቀምጣለች ምክንያቱም ለሰላምና መረጋጋት ወሳኝ ናቸውና፣ ባለን ተሞክሮ መሰረት ዴሞክራሲ ጉድለቶች ቢኖሩበትም ምንጊዜም ቢሆን አካታች፣ አክባሪና ነፃ አገር እንዲኖር ለማድረግ የሚጥር በመሆኑ ጽኑ መሰረት አለው። ዩናይትድ ስቴትስ እንደ አውሮፓ አቆጣጠር ከ2022 እስከ 2024 ዓ ም በሚኖረው ጊዜ ውስጥ በተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል መቀመጫ ለማግኘት ለምርጫ ለመወዳደር ካቀደችባቸው ዋና ምክንያቶች አንዱ We will focus on ensuring that the council membership የሰብአዊ መብት ካውንስል በአባልነት በሰብአዊ መብት አከባበር ላይ የከፍተኛ ደረጃ መለኪያ የሚያንጸባርቅ መሆኑን በማረጋገጥ ላይ እናተኩራለን። መጥፎ የሰብአዊ መብት አያያዝ ያላቸው አገሮች የሰብአዊ መብት ካውንስል አባላት መሆን የለባቸውም። ካውንስሉ በዓለም ዙሪያ የሰዎች መብቶች እንዲከበሩ በበለጠ ለመስራት እንዲችል የካውንስሉን አባልነትና ስራ ለማሻሻል ተባብረን መስራት ይኖርብናል። ብዙ የካውንስሉ አባል አገሮች የተባበሩት መንግስታት ድርጅት የተመሰረተበትን እሴት ለማሰናከል የሚሰሩት ሳይቀሩ የሰብአዊ መብት መከበርን ያሞግሳሉ። ማንኛችንም እንደ ግለሰቦች ሰብአዊ መብታችን የመከበር መብት አለን። መንግስታትም እነዚህን መሰረታዊ ሰብአዊ መብቶችን የማክበር ግዴታ አለባቸው፣ ሲሉ የውጭ ጉዳይ ሚኒስትር ብሊንከን አስገንዝበዋል። ሚኒስትር ብሊንከን የኢኮኖሚ ልማትን በማራመድ ሰበብ ሰብአዊ መብትን የማያከብሩት ተጠያቂ መሆን አለባቸው። ቬኔዙዌላን፣ ኒካራጓን፣ ኩባንና ኢራንን በመሳሰሉ አገሮች የሚፈጸሙትን በደሎች ማንሳታችንን እንቀጥላለን። የሩሲያ መንግስት አሌክሲ ኒቫልኒን ካለምንም ቅድመ ግዴታ አሁኑኑ ከእስር እንዲፈታ የምናደርገውን ጥሪ እንደግማለን። መብታቸውን በመተግበራቸው ምክንያት የታሰሩ በመቶዎች የሚቆጠሩ ሌሎች ሩሲያውያንም እንዲፈቱ መጠየቃችን ይቀጥላል። ሺንዣንግ ቻይ ቻይና ውስጥ የጭካኔ ተግባሮች ሲፈጽሙ ወይም ደግሞ ሆንግ ኮንግ ላይ መሰረታዊ ነጻነቶች ሲረገጡ ሁሉን አቀፍ መብቶች እንዲከበሩ መናገራችን አይቀርም። ዩናይትድ ስቴትስ ሰብአዊ መብቶች እንዲከበሩና እንዲዳብሩ ለመስራት ሙሉ በሙሉ ቁርጠኛ ናት ብለዋል የውጭ ጉዳይ ሚኒስትር ብሊንከን። አያይዘውም የውጭ ጉዳይ ሚኒስትሩ የሰብአዊ መብት ካውንስል በተሰጠው ውክልና መሰረት እንዲሰራ እና በዓለም ዙሪያ ሰብአዊ መብቶች እንዲከበሩ የሚጠበቅበትን አስተዋጽኦ ማድረጉን ለማረጋገጥ በዚህ አካል ካሉት ወዳጆች እና አጋሮች ጋር ተባብረን ለመስራት በጉጉት እንጠብቃለን ማለታቸውን ጠቅሶ የዕለቱ ርዕሰ አንቀጽ ሐተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባትና በሁሉም ስፍራ ባሉ መልዳ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።